ገበያው ብዙ ተስፋ ተጥሎበት የነበረው የሶሪያው የሰላም ንግግር መቋረጡ ተነግሯል። ለንግግሩ መቋረጥ አንዱ ሌላኛውን ተጠያቂ እያደረገ ነው። በተዘዋዋሪ ሲካሄድ የነበረው ይህ የሰላም ንግግር መቀጠል ያልቻለበት መሰረታዊው ችግር ምን ሊሆን ይችላል? አንዱ ችግር በዚህ የሰላም ንግግር ላይ በተቃዋሚ በኩል የሚሳተፉት እነማን ናቸው በሚለው በአደራዳሪዎቹም ሆነ በዓለም አቀፉ ማህበረሰብ ስምምነት እንዳልነበረ ነው የሚታወቀው። ሳውዲ አረቢያ በርከት ያሉ የሶሪያ ተቃዋሚዎችን አሰባስባ ከፍተኛ የተደራዳሪዎች ቡድን መስርታ ለወደ ውይይቱ እንዲሄድ ያዘጋጀች መሆኑ ቢታወቅም በውስጡ ባሉት በዛ ስብስብ ውስጥ መሳተፍ የለባቸውም የሚባሉ እና ከዋና አሸባሪ ቡድኖች ጋር ግንኙነት አላቸው የሚባሉ አንድ ሁለት ኃይሎች አሉ የሚል ቅሬታ እና ተቃውሞ ከሩሲያ በኩል ከሶሪያም በኩል ይነሳ ነበር። በሌላ መልኩ ደግሞ አይሲስን በመዋጋት በሶሪያ ላይ ከፍተኛ ሚና የተጫወቱት ሶሪያ ውስጥ የሚገኙ የኩርድ ዴሞክራቲክ ፓርቲ የሚባለው ሚሊሺያ እነሱ እንዲሳተፉ ቢጠይቁም በቱርክ በኩል ደግሞ እነሱ ከቱርክ ከሚገኘው ፔካካ ከሚባለው ጋር ግንኙነት ያላቸው ስለመሆኑ እነሱ ከተሳተፉ ጭራሽ የቱርክ ሚና በዚያ አካባቢ እንደማይኖር ማስታወቋ እነሱም አልተሳተፉበትም ነበር። ስለዚህ እነዚህ ኃይሎች በአንድ በኩል አሸባሪዎች ናቸው የሚባሉና በፖለቲካ አቋማቸው ላይ ጥርጣሬ ያላቸው ቡድኖች በሳውዲ በኩል መምጣታቸው በሌላ በኩል ደግሞ ከፍተኛ ሚና ያላቸው ኩርዶች በውይይቱ እንዳይሳተፉ መደረጉ እነዚህና የመሳሰሉት ችግሮች በውይይቱ የሚሳተፉት ሰዎች አለመለየት ብቻ ሳይሆን ተገናኝተውም ቢሆን በምን ውይይት ላይ በምን ነጥብ ላይ ተስማምተው ሊወጡ እንደሚችሉ ከመጀመሪያውም ጥርጣሬ ነበርና እነዚህ ሁሉ ተዳምረው ነው እንግዲህ በመሰረቱ ውይይት ሊቋረጥ የቻለው። እርግጥ አደራዳሪው አስተላለፉት ተባለ እንጂ ሳይጀመር የተቋረጠ ውይይት እንደሆነ ነው የተገለጸው። የአደራዳሪው የተባበሩት መንግስታት ድርጅት ድርድሩ ከ20 ቀናት በኋላ እንደሚቀጥል አስታውቋል። ተቃዋሚዎች ግን ያቀረቧቸው ቅድመ ግዴታዎች ካልተሟሉ በንግግሩ እንደማይሳተፉ ከወዲሁ ተናግረዋል። ያለ ተቃዋሚዎች ተሳትፎ ድርድሩ እንዴት ሊቀጥል ይችላል? ምንስ ተስፋ ይኖረዋል? ከአካባቢው የሚወጡት ዘገባዎች እንደሚገልጹት በተቃዋሚዎች ስር የነበሩት አሌፖ የሚባሉት ለብዙ ጊዜያት በተቃዋሚ ስር የነበረው ከተማ አሁን በሶሪያ መንግስት እና በራሻ የሚደገፈው የአላሳድ መንግስት ሊቆጣጠረው እንደሚችል ወይም እንደተቆጣጠረው ነው። ስለዚህ አሁን ባለው ሁኔታ አሳድ የበላይነትን እያገኙ ነው። እንግዲህ በመሬት የበላይነት ያለው ደግሞ በውይይቱም በድርድሩም የበላይ ሊሆን እንደሚችል የታወቀ ነው። ስለዚህ አደራዳሪዎቹም ሆኑ ዓለም አቀፉ ማህበረሰብ በውይይቱ የሚሳተፉትን ኃይሎች አሁን በ ተጨባጭ ካለው የኃይል አሰላለፍ ጋር በማመጣጠን መምረጥና ወደ ስራ የሚመጡትን ኃይሎች ማግባባት የሚያስፈልጋቸው ነው የሚሆነው። ስለዚህ አሁን ያለው ሁኔታ የሚወሰነው መሬት ላይ ባለው የኃይል አሰላለፍ እንደሚሆን ነው። ምናልባት እንግዲህ የተባበሩት መንግስታት የሰላም አደራዳሪም ይህን ስብሰባ ሲያስተላልፉት ምዕራባውያን የየራሳቸውን የቤት ስራ ኃላፊነታቸውን እንዲወጡ በማሳሰብ ጭምር ነው። ምክንያቱም ለስብሰባ የሚመጡትን ኃይሎች ከመምረጥ ጀምሮ ወደ ስብሰባው እንዲመጡ እና ጫና በማድረግ በማግባባት የራሳቸውን አስተዋጽኦ እንዲያደርጉ ነው። ከዚህ ላይ እንግዲህ አብሮ መታየት ያለበት የሳውዲና የኢራን ባላንጣነት በዚህ የሰላም ድርድር ላይ እና በሱሪያ ችግር ላይ ከፍተኛ አሉታዊ አስተዋጽኦ ነው ያለው። ስለዚህ እነዚህን ኃይሎች ከኋላ ሆነው ወደ ሰላሙ ድርድር እንቅፋት እንዳይሆኑ የራሳቸውን ጫና ማድረግ ይኖርባቸዋል ነው የሚባለው። ስለዚህ በሚቀጥሉት ቀናት እንግዲህ የምዕራባውያን ኃይሎች በትክክል በእነዚህ በዋናዎቹ ተፋላሚዎችና ከበስተጀርባ ባሉት ደግሞ ደጋፊዎቻቸው ላይ የሚያደርጉት ጫና የሚቀጥለውን የስብሰባ ሂደትና ውጤት የሚወስነው ነው የሚሆነው። ገበያው ንጉሴ ከብራስልስ አመሰግናለሁ። እኔም አመሰግናለሁ ሩት።